እንኳን አደረሳችሁ እንኳን ከዘመን ዘመን አሸጋገራችሁ ጋቢናቤ የእሁድ ምሽት መስከረም 1 2015 ዓ ም መሰናዶ ጀመረ። በድጋሚ እንኳን ከዘመን ዘመን አሻገራችሁ የምንላችሁ ኤደን ገማውና ኤልያስ አስማረ እንዲሁም ደግሞ የምሽቱ ዋና አዘጋጅ ቆንጆ ታየነን አብራችሁን ተምሹ ዘንድ በአክብሮት እንጋብዛለን። እንደተለመደ ሁሉ በሳምንት ውስጥ ከተደመጡ ጥንቅሮቻችን መካከል ተደግሞ የሚሰሙ የዕለቱን ይመጥናሉ ያልናቸውን ነያዝ ነው ቅድሚያ የምናደርገው። የእናንተን የአዲስ ዓመት ምኞት የምንሰማበት ዘገባ ነው። ዮናታን ዘብዴዎስ ከሐዋሳ ይቀጥላል። የሐዋሳ ከተማ ነዋሪና በሐዋሳ ዩኒቨርሲቲ የውጭ ቋንቋዎች ትምህርት ክፍል የእንግሊዝኛ ቋንቋና ስነ ጽሑፍ መምህር ዶክተር ተሾመ መንገሻ ሊጠናቀቅ ቀናት የቀሩት 2014 ዓ ም በአብዛኛው አሉታዊ ባሏቸው ሁኔታዎች የተሞላ መሆኑን ነው የሚናገሩት። 2014 ዓመት ለሀገራችን በጥቅሉ እንደው ስናየው ጥሩ አይደለም ምክንያቱም አንደኛ የኢኮኖሚ ቀውስ፣ የገንዘብ አለመግዛት መቻል፣ የኑሮ መወደድ በተለይም በከተሞች አካባቢ በብዛት ተንሰራፍቶ ይታያል። ይሄ ሕዝብንም ሆነ እኔንም ጨምሮ ቅሬታ የፈጠረ ጉዳይ ነው እና የኢኮኖሚ ጉዳዮች የኢኮኖሚ አለመረጋጋት ያለ በዚህ ከዚህ በተጨማሪ በሰሜኑ የሀገራችን ክፍል ያለውም ጦርነትም እንደዚሁ የራሱን አሻራ ጥሎ ያለፈ እና አሉንታዊ ተጽዕኖ አሉታዊ ተጽዕኖ ያሳደረ ነው እና ሄዶ ሄዶ ከጦርነቱ ጋር የተያዘ ነው ኢኮኖሚም ቢሆን እና እነዚህ ነገሮች በሀገራችን ላይ ከፍተኛ ቅሬታን እና ከፍተኛ ሀዘንን ጭምር የፈጠሩ ጉዳዮች ናቸው። የምስራች ዘውግ በበኩሏም አመቱ እሷንም ጭምር እያሳዘነ እንደነበር ተናግራለች። እነት ለመናገር ያው 2014 ላይ ሁላችንም በሀገር ደረጃ ያው በጣም ያዘንበትና አንዳንድ ደግሞ በዛውም ልክ ደግሞ ያዘንበትም ነገር እንዳለ ሆኖ ያው ደግሞ ሀገራችንን ደግሞ በሰላም ረገድ አንድ ላይ ሆነን በአንድነት ያስቀጠልነውም ነገር አለ። ግን እንዳይደገም ያው እኔ የምፈልገው እንደ እኔ እንደ ሀገር ምንድን ነው እኔ ኃላፊነቴ ለሀገር የሚለውን ነገር በራሴ መወጣት ፈልጋለሁ። 2014 ላይ የተደረገ ያደረገውን ነገር ጅስት 2015 ላይ እንዳይደረግ በሚለው ማለት ነው። አቶ አድማሱ ኤርሰሙም የቀደሙትን ሀሳቦች ነው የሚያንጸባርቁት። እንደ ኢትዮጵያ አጠቃላይ የታዩ ብዙ አይነት መጥፎ ነገሮች አሉ። በዛው ልክ አንዳንድ የሚያስደስተው ነገሮችም አሉ። ፖለቲካሊ ፖለቲሳይዝ ስናደረጋቸው የህዳሴ ግድብ ሶስተኛ ዙር የውሃ ሙሌት እንደ ጥሩ ጎን የሚታይ ነው። ከዛ ውጪ ብዙ አንዳንድ ከኑሮ ውድነት አንጻርም ከጦርነቱ ከሶስተኛ ዙር ጦርነትም የተጀመረ ሶስተኛ ዙር ጦርነትም ተነሳ። በዛ ላይ ከዚህ ከዚህ አንጻር የተለያዩ ተስፋ የሚያስቆርጡ ነገሮች የታዩበት አመት ነው ብዬ ነው እኔ በእኔ በኩል አስተያየት መስጠት የምፈልገው። አመቱ እንዳስደነግጣቸው ማለቁን የተናገሩት ደግሞ ሌላም የሐዋሳ ከተማ ነዋሪ የሆኑት ወይዘሮ ትዕግስት ሰሙ ናቸው። 2014 ዓመተ ምህረት ብዙ ያስደነገጡን ነገሮችን ያየንበት ዓመተ ምህረት ነው። ለምሳሌ በዚህ በጦርነቱ ጉዳይ ያለው ነገር በጣም አሳሳቢ በጣም የብዙዎች ሕይወት ያለቀበት እና አሁንም ደግሞ በድጋሚ ጦርነቱ ተመልሶ ሰላም እንትተው ወደ ጦርነት የገቡበት መንገድ ነው ያለ ነው። እግዚአብሔር ይህንን ጦርነት አሳልፎ መልካም ነገርን እንድናይ መልካም ነገርን እንድንሰማ መጪ 2015 ዓ ምት የሰላም የፍቅር የጤና እንዲሆንልኝ ለመላው የኢትዮጵያ ህዝብ እመኛለሁ። የሐዋሳ ዩኒቨርሲቲው ዶክተር ተሸማ መንገሻም በጎ የሚሏቸው ክንውኖች እንደነበሩ አስረድተዋል። በአጭር ጊዜ ይከናወናል ተብሎ ያልተጠበቀው የህዳሴው ግድብ መጠናቀቁ ትልቅ ድላችን ነው። ሁለተኛ እንግዲህ ትልቅ መንግስትንም ሆነ መላውን ህዝብ የሚያስመሰግን ተግባር ነው። አንድ ያ የሚያስመሰግን እንትን ነው። ሁለተኛ ከጸጥታው አኳያ የውጭ ተንኳሾችን በተለይም ባልሸባብ ላይ የተወሰደው እርምጃ የሚያበረታታ ነው። ሶስተኛ እንደገና ለመጥቀስ በዚህ በ2014 ኮቪድን ራሱ ተቆጣጥረን መዘዙ ራሱ ወደዚህ ሳይሻገር መቅረቱ ራሱ ትልቅ እንደው የሚያሸልም እንትን ነገር ነው። አቶ ሰይድ ኢማም አመቱ ሁለት የተለያየ መልክ ነበረው ብሏል። አዎንታውና አሉታው በሚል የሚገለጽ አቶ ሰይድ በ2015 ዓ ም የጦርነት ወሬ መስማት እንደማይሹ ይናገራሉ። አመቱም ካለፈው ስህተቶቻችን ተምረን የምናልፍበት መሆን አለበት ነው የሚሉት። ቅራኔ አይኖር አይደለም፣ አስተምሮ ሊያልፍ የሚችለውን አይነት ሰላማዊ የሆነ ቅራኔ አለ። እነዛ ነገሮች እኔ እንጃ፣ ጦርነት ማይኖር ደስ ይለኛል። ለእኔ የሰው ሕይወት መሞት አይቀርም፣ ማንም ሰው ይሞታል፣ ጊዜውን ጠብቆ ይሞታል። ግን ሞትን አናቆምም፣ ግን በጦርነት አይሆንም። የምስራች ዘውገ በበኩሏም 2015 ዓ ም በተለይ ወጣቶች ከሀሰተኛ ወሬ እንዲሁም ከጥላቻ አስተሳሰብ የሚወጡበት እንዲሆን ምኞቷም መሆኑን ተናግራለች። እሷም ኃላፊነቷን እንደምትወጣ ማብራርታለች። ሶሻል ሚዲያ ላይ የሚደረጉ ውሸት የሆኑ ነገሮችን እውነት በማስመሰል በወሬ ደረጃ በማስፋፋት ሊሆን ይችላል። ያን ነገር ግን በመቅረፍ የሀገርን ሰላም በመናገር እንዲሁም ደግሞ ለሀገር ሰላም ተክተም በመስራት ሁለት ሺህ አስራ አምስትን የእኛን ጥረት ሀገር ስለምትፈልግ ማለት ነው። ዶክተር ተሾሜም የሰሜኑ ጦርነት ቆሞ የኢትዮጵያ ህዝብ የሰላም አየር እንዲተነፍስ እንደሚመኙም ገልጿል። በተቃራኒ ኃይሎች መካከል የሚደረጉ ውይይቶች ለሀገር አስበው ከራሳቸው በላይ ለሀገርና ለቀጣይ ትውልድ አስበው ያ ተጠናቆ ሁላችንም ሰላምን እንድናገኝ ሰፊ ምኞቴ አለ። ከጦርነቱ ከመፈናቀልና ከንጹሐን ግድያ በተጨማሪ ህዝቡን ሲያስጨንቅ የከረመው የኑሮ ውድነት ነው ያሉት ወይዘሮ ትዕግስ በአዲሱ ዓመት ይህ እንዳይሆን ምኞታቸውን ገልጿል። ህዝብ ሀገርን ብሎ ነው እያሳለፈ እና እየተሻገረ ያለው እንጂ የኑሮ ውድነቱ በጣም ከባድ ነው። በጣም በፊት ከነበረው ዛሬ የምትገዛቸው ነገሮች ሁሉ በጣም ደብል የጨመሩ ከዛ በላይ እየጨመሩ ናቸው። ግን ሀገር ነው ና ሀገር ምን ላይ እንዳለች ታስባለህ። ያንን እንደ ሁኔታው ለመሻገር ትሞክራለህ። አቶ አድማሱ 2015 ዓ የተሻለ ይሆናል ለሚል ተስፋ መሰነቃቸውን ተናግሯል። ጥሩ የተሻለ ዓመት ይሆናል አሁኑ 2014 ላይ አሳለፍናቸው ብዙ እንትኖች አሉ። እንዳይደገም የምንፈልጋቸው ነገሮች አሉ። የጦርነቱ፣ ኑሮ ውድነቱ፣ ሁሉ ነገር አብቅቶ 2015 በጣም ብሩህና ኢትዮጵያ ወደ ከፍታ ማማ የምትወጣበት ዓመት ይሆናል ብለን ተስፋ የምናደርገው ነው። አቶ ሰይድ ኢማም ደግሞ የጥንቱ ያሉት የኢትዮጵያውያን አንድነት እንዲመለስ መሻታቸውን ገልጸዋል። አብሮት አሳድገውት ይዞት የመጡት ባህላዊ አሳሰባቸውን ይዘው እያንዳንዱ ችግርም ቢኖር ተውጦ አንድነታቸውን በአንድነት እንዲኖሩ ነው የምፈልገው ነው። ኢትዮጵያውያን ሊጠናቀቅ ቀናት የቀሩትን 2014 ዓ ምትን ሸኝተው አዲሱን 2015 ዓ ምት ሊቀበሉት በጣት የሚቆጠሩ ቀናት ናቸው የቀሩት። ለአሜሪካ ድምፅ ራዲዮም Yun natin sa ምኞታችሁ የእኛ ምኞት ነው። ጋቢና ቬ ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። አዲሱን ዓመት ከእኛ ጋር ለማሳለፍ ስለመረጣችሁ እናመሰግናለን። ተከታዩ ቴክኖሎጂ ነው። ኢትዮጵያ ውስጥ ያለውን የትምህርት መረጃ አያያዝን ለማዘመን ያለመ አንድ ተቋም አገልግሎቱን ማስታወቅ ጀምሯል። ስለ ድርጅቱ ሀብታሙ ስዩም በአጭሩ ይነግረናል። ዋላያ ቴክኖሎጂስ ከስድስት ዓመታት በፊት የተመሰረተ ተቋም ነው። የድርጅቱ መስራችና ዋና ስራ አስኪያጅ አቶ አንትና ስራት ተቋሙ ወደ ኢትዮጵያ አድማሱን ከማስፋቱ በፊት በዩናይትድ ስቴትስ የተለያዩ ስራዎችን ሲሰራ እንደሰነበት ያብራራሉ። እኔ አሜሪካ ቨርጂኒያ ነው የምኖረው። አይቲ ካምፓኒ አለኝ። ለዩኤስ ገቨርንመንት ነው ኮንትራክት እያደረኩ ሰራ። ከ2010 የፈረንጆች አቆጣጠር ጀምሮ እዛ አሜሪካ የራሴ ካምፓኒ መስርቼ ሰራ ነበር። ግን ከስድስት ዓመት በፊት ወደዚህ መጥተን አዲስ አበባ ሄድኳርተር ከፍተን ባህር ዳርም ኦፊስ አለን። ሴቶች ነው በብዛት የኛ ሰራተኞች ከ95 ፐርሰንት በላይ በኮምፒውተር ሳይንስ ማለት ነው። እነሱ ላይ ተመስርተን ነው እየሰራን ያለ ነው እና አብዛኛው ካስተመሮቻችን ገቨርንመንት ካስተመር አለን። የባንክ ፋይናንሻል እና ፕራይቬት ሴክተሮች አሉን። በቅርቡ ለኢትዮጵያ ትምህርት ዘርፍ በጎ ሚና የሚጫወት የመረጃ አያያዝ ስርዓት ተቋሙ አስታውቋል። የኢትዮጵያ የትምህርት ሚኒስቴር ተወካዮች በተገኙበት የተዋወቀው ስርዓት መጠሪያው ኢ ስኩል ይሰኛል። አቶ አንተነህ ዘመናዊው አሰራር ለኢትዮጵያ ለምን እንደሚያስፈልግ እንዲያስረዳሉ። ባለፉት ሁለት ሶስት ዓመታት ሀገራችን የተለያዩ ችግሮች ተፈጥረዋል። አንዱ ጦርነት ነው። በጦርነቱ ምክንያት ደግሞ ከአራት ሺህ ትምህርት ቤቶች በላይ ፈርሰዋል፣ ወድመዋል። ብዙ ሰው ሕይወት አልፏል። በተጨማሪ ግን የተማሪዎች ኢንፎርሜሽን ጠፍቷል። በቃ ዳታ እና ከዚህ ተነስተን ነው ይህንን ኢስኩል የሚባል ሲስተም ዲቨሎፕ ያደረግነው። በውስጡ ብዙ ነገሮች አሉት። አንደኛው ስቱደንት ኢንፎርሜሽን ማኔጅመንት ሲስተም አለ። ሌላው ለርኒንግ ማኔጅመንት ሲስተም አለው። ዲጂታል ላይብራሪ ሲስተም አለው። ላይብራሪ ሲስተም አለው። ኤች አር ፔሮል፣ ፋይናንስ እና ኮምፕሊትሊ ኢስኩልን የአንድ እስኩል ኦቶሜት የሚያደረግ ሲስተም ነው ኢቨን የጠፉትን መጽሐፎች እንደገና ለማተም ሚሊየንስ ዳላር ነው ኮስት የሚያደርገው። እና እንደዚህ አይነት ሲስተሞች ካሉ ግን ያን ያህል መጽሐፍ እንደገና ፕሪንት ማድረግ አያስፈልግም። የተማሪዎችን ኢንፎርሜሽን ሌላም ጊዜ ሰው ሰራሽም ሆነ ተፈጥሮ አደጋ ቢፈጠር እና ቢጠፋ ዳታውን ማስቀመጥ ይቻላል። በተጨማሪ ደግሞ እንደምታውቀው ኮቪድ ነበር። በኮቪድ ምክንያት እኛ ለምሳሌ አሜሪካ ሀገር ከቤቱንም ልሰራ ትችላለ፣ ተማሪዎችም ከቤቱ ነው መማር ይችላሉ። እዚህ ሀገር ግን መማር አትችልም። ኮቪድ ካለ ያው ቤት ነው ቁጭ የምትለው እና ይህን ሁሉ ለርኒንግ ማኔጅመንት ኦቶሜት የሚያደረግ ሲስተም ነው። የተለያዩ ኢትዮጵያና ዓለም አቀፍ ቋንቋዎችን እንዲያስተናግድ፣ የተለያዩ ክፍያ ስርዓቶችን እንዲያካትት ተደርጎ የተሰራው ኢስኩልና አገልግሎት ለጎረቤት ሀገራት ተጠቃሚዎች የማዳረስ እቅድ እንዳለም አቶ አንተነ ተናግረዋል። በኢትዮጵያ የኢንተርኔት ሽፋን በበቂ ሁኔታ አለመኖሩ በአገልግሎቱ ላይ የሚደቅነውን ተግዳሮት በተመለከተ እሳቸው እንዲህ ብለዋል። ብዙ መሰናክል ሊኖር ይችላል። ገርም ነገር ብዙ ትምህርት ቤቶችን ባንልም በቂ ትምህርት ቤቶች የኢንተርኔትና የኔትወርክ ተዳርሰዋል፣ ግን ያልተዳረሱ ቦታዎችም አሉ። ግን ገና እሱ አልተዳረሰም ብለን ከአንድ ቦታ መጀመር አለን። ለተዳረሱት እናደረግና አንዳንድ ካምፓኒዎችም ጋር እየተነጋገርነው እንደ ስታር ሊንክ ምናምን ያሉት እና በሳተላይት እንዲደርሳቸዋል አይደለ። አሁን የኢንተርኔቱ ችግር የአቅምም ችግር ብቻ አይደለም። ያው የቴሌ አለመዳረስ በየቦታው ነው እነሱን ደግሞ በሳተላይት የምናዳርስበትን መንገድ እየተነጋገርን ነው። እሱ ብቻ አይደለም፣ የተለያዩ ትምህርት ቤቶች ኮምፒውተር አቅርቦት የላቸውም በትክክል ኔትወርክ የተሰራ የላቸውም። ምንም ነገር የሌላቸው አሉ። ከተማ ያደገ ልጅ እና አፋር ያደገ ልጅ አስራ ሁለተኛ ክፍል አንድ ላይ ነው የሚፈተነው። አንድ አይነት ፈተና ነው የሚፈተነው በኢትዮጵያ እና ኮምፒቲቲቭ ኤጅም የለውም። ይሄን ጋፕም ያጠባለኛ ሲስተም ቻሌንጅንግ ነው እየሰራን ነው ከተለያየ ድርጅቶች ጋር በጣም የሚገርም ግን አሁን ለምሳሌ የኤስኤድም ሆነ ምናምን ይጠይቁናል ይህን ሲስተም ጠይቀውናል እና አዌርነስም ነው አቶ ሀብታሙ አዌርነስ ስለሌለን ነው እና ቪዥን ስለሌለን ነው እንጂ ሲጠይቁን ብዙ ጊዜ የምንጠይቃቸው መማሪያ ትምህርት ቤት ስሩልን ነው ሁሌ የምንላቸው እንጂ እንደዚህ ቴክኖሎጂ አለ እንደዚህ አዳርሱልን ኢንተርኔት አስገቡልን ምናምን ብትላቸው እነሱም ዊሊንግ ናቸው ለማድረግ እና አዌርነሱ መፍጠር ነው ዋሊያ ቴክኖሎጂስ ከትምህርት ዘርፉ በተጨማሪ በሌሎች ዘርፎች ውስጥም መልካም አሻራውን ለመተው እየተንቀሳቀሰ መሆኑን የሚናገሩት አቶ አንትነህ ለማሳያነት እየተሳተፉ ያለባቸውን ስራዎች አጋርተዋል። ልክ ነ የተለያየ ፕሮዳክቶች አሉ። አንዱ ያው ኢ ስኩል ነው። ሌላው ኢዲኤምኤስ የሚባላል ይሄ ዲጂታላይዝ ማድረግ ዶኪመንቶች። አሁን ሀገራችን አንድ ሰው ፋይል ቢፈልግ ምንም ነገር ማግኘት አትችልም። እያንዳንዱ ቤት መስሪያ ቤት መዓት ዶክመንት አለው። ማን ከማን ጋር ምን እንደደረሰ አያደርግም። እሱ አንድ ፕሮዳክት አለን፣ ዲጂታይዝ የሚያደርግ ፕሮዳክት አለን። ጀርመኖች ጋር ሆነ ኮላብሬት እያደረግን እየሰራ ነው ያለ ነው። ብዙ ጊዜም ወደ ጀርመን ሀገር የተለያዩ ሰዎች ይዘን ሂደን አዌርነስ እንዲኖራቸው ያለን መሪዎቻችን ቪዥን እንዲኖራቸው ለማድረግ እሱ አለ። ኢ ሰርቪስ የሚባል ፕሮዳክት አለን። ኦንላይን ላይ የተለያዩ የገቨርንመንት ሰርቪሶችን ለማግኘት የምትጠቀምበት ኢ ሰርቪስ አለ። ሌላው ኢስማርት ዋተር የሚል አለ። ስማርት ዋተር ላይ ኦሮሚያን ፕሬዘንት አድርገናል። አገራችን የውሃ ጥረት አለ ይባላል፣ ግን በጣም የሚገርምህ አብዛኛው ውሃ ስለሚባክን ነው። እና ይህ ሲስተም ምንድን ነው? እያንዳንዱ ቲዩብ ላይ ይሄድና እያንዳንዱ ቦታ ይቀመጥና በሞባይል አፕ ኢቨን መዝጋት ትችላለህ። አሁን ለምሳሌ አሁን አሜሪካ ዊኬንድ ስራ ሰው ማይገባ ከሆነ ቢልዲንግ ውሃ ማጥፋት ትችላለ። ዝም ብለ ሸቶፍ ማድረግ ትችላለ። እናም አይባክንም። ሌሎችም ፕሮዳክቶች አሉን፣ አሁን በቅርብ ላውንጭ የምናደረጋቸው። ተቋሙ ዘመናዊውን የመረጃ አያያዝ በየክልሉ የሚገኙ የትምህርቱ ዘርፍ ተዋናያን የተገበሩት ዘንድ የማሳወቅ ስራውን እንደቀጠለ አቶ አንተነህ አክለው ነግረውናል። የሰው ልጅ ማንነት ከዜሮ እስከ አምስት ዓመት እድሜ ውስጥ ይቀረጻል ይላሉ የስነልቦና ባለሙያዎች። በዚህ ሳምንት ካስደመጥናችሁ ጥንቅሮች መካከል ታዲያ በዚህ እድሜ ክልል ውስጥ ላሉ ኢትዮጵያውያን ህጻናት የአካባቢያቸውን ባህልና እሴት በጠበቀ መልኩ ትምህርት እንዲሁም ደግሞ ለእድገታቸው የሚረባቸውን የመጫወቻ ሁኔታና ውሎ በትምህርት ቤት ከገነቡት ዶክተር ሀዋኒ ንጉሴ ጋር ያደረግኩት ቆይታ ነው። ዶክተር ሀዋኒ ንጉሴ በደቡብ ካሊፎርኒያ ግዛት በደቡብ ካሊፎርኒያ ግዛት የግሎባል ማሳቹሴትስ ዋና ስራ አስኪያጅ እንዲሁም ደግሞ የኢትዮጵያ ቅድመ ደረጃ ትምህርት ተቋም መስራችና ሊቀመንበር ናቸው። ከእሳቸው ጋር ቆይታ አድርጌ ያሰናዳሁት ዘገባ ቀጥሎ ይቀርባል። በህጻናት እድገት ላይ የተሰሩ የተለያዩ ጥናቶች ህጻናት ከዜሮ እስከ አምስት ዓመት ባለው የዕድሜ ክልል ውስጥ ዓለምን የማዩበት ማንነታቸው እንደሚቀረጽ ያሳያሉ። በዚህ የቅድመ ስነልቦና ምስረታ ሂደት ላይ ቤተሰብና አካባቢ በተለይም ደግሞ ልጆች የሚውሉባቸው ትምህርት ቤቶች ትልቅ ሚና አላቸው። ይሁን እንጂ ኢትዮጵያ ውስጥ በዚህ የእድሜ ክልል ውስጥ የሚገኙ ህጻናት ተገቢውን ትኩረት እያገኙ አይደለም ይላሉ በደቡብ ካሊፎርኒያ የማሳቹሴት ግሎባል ዲፓርትመንት ዋና ስራ አስኪያጅ እና የኢትዮጵያ ቅድመ ደረጃ ትምህርት ቤት መስራች እንዲሁም ደግሞ ሊቀመንበር ዶክተር ሀዋኒ ንጉሴ። ወደ ኤግዛክት ላይ አክቹዋሊ የዛሬ አስር ዓመት ጥናቴን የዶክተር ጥናቴን ስሰራ ኢትዮጵያ ብዙ ትምህርት ቤቶች እየሄድኩ ካይ ነበረ። ልዩ ልዩ ልዩ ልዩ ደረጃ ላይ ያሉ ማለትም በይሄ ፕራይቬት የምንለው ፓብሊክ የምንለው ወይም በበጎ አድራጎት የሚሰጡና እዛ ያለው ያየሁት በጣም ብዙ ክፍተት ነበረ። በተለይ ድሃ የሚባለውን ቃል አልወድም፣ ግን እነዚያ አካባቢ ያሉትን ልጆች የሚሰጡ ትምህርት ቤቶች በጣም ኮምፕሮማይዝድ ናቸው። ብዙ ነገሮች አልተሟላላቸውም እና ያኔ ነው የእውነት ለመናገር ይሄ ነገር ውስጤ የገባው። አንድ ቦታ በተለይ የሆኑ አንዳንድ ነገሮች አይቼ ይህን ነገር ወደፊት ማስተካከል አለብን፣ እንዴት የሚለው ነገር ግን ኤደን በኋላ ነው የመጣው። አንዳንድ ነገሮች በስሜት በጣም ይይዙሻል። ከዛ ግን በትክክል ለመስራት እና የዛሬ ሶስት ዓመት ይህን ነገር ስናቋቁም ከተማ ውስጥ ያለው እና ገጠር ያለው በጣም ልዩነት አለ። የልጆች አያያዝ ጥናቱም የምታዩ እስካሁን ድረስ ኢትዮጵያ ውስጥ የሚደረጉትም ነገሮች ስታያቸው ከተማ ውስጥ ነው ብዙ ኮንሰንትሬሽኑ ወይም ትኩረት የተሰጠው ወደ ገጠር ስትሄጂ ግን አንዳንድ ጊዜ ልጆች ይህም የተነገርኩት ነገር ነው። አንዳንድ ቦታ ጠብቆ ሁሉ የሚባሉ አሉ። አስተማሪ አስተምሮ ሲመጣ አልፎ ሊያስተምራቸው ይችላል። ዶክተር ሀዋኒ አሉ የሚሏቸውን መሰረታዊ ተግዳሮቶች ይዘረዝራሉ። አንደኛው ክፍተት እውነት ለመናገር የትምህርት ጥራት የትምህርት ጥራት ስንል ልጆች ፊትለፊት የምናቀርበው ገበታችሁ ላይ የምናቀርበው ሳይሆን አስተማሪዎች እንዴት ነው የምናስለጥነው ልጆችን ደግሞ ትምህርት ቤት ንክተት ስንል እንዲሁ ማጎር አይደለም። ይሄ ደግሞ ትችትም አይደለም። ብዙ ነገር እኛም ማለትም እኛም እዚህ ውጭ ያለ ነው እዛ ውስጥም ስላልተሳተፍን ይህን ክፍተት አስፍተነዋል። ስለዚህ ይህን ራሴንም እየተቸው ነው። ግን ክፍተቶቹ አሁን አንድ ክላስሩም ውስጥ አንድ ክፍል ውስጥ መቶ ተማሪ ለአንድ አስተማሪ፣ የእውነት ገጠር ውስጥ ስናየው ከሰማንያ እስከ መቶ ነው አንድ ክላስሩም ውስጥ የምንከተው ይሄ እኛንም አንድ የመጀመሪያ ፕሮጀክታችንም ስንሰራ ያጋጠመን ነገር ነው። አንድ አስተማሪ ሰማንያ ተማሪ አንድ ክላስሩም ውስጥ ለማስተማር እውነት ከባድ ነው። እንኳን ሰማንያ በፊትም ብየዋለው አስር የአራት አመት ልጅ ማስተማር ስልት ያስፈልገዋል። ከኬት ሩ ቷልፍ ሲገቡ እነዛ ልጆች በጣም ይወድቃሉ። ደ በጣም አንደኛ ክፍል ይወድቃሉ፣ አራተኛ ክፍል ይወድቃሉ። ኮሌጅ የሚገቡት በአንድ ሁለት ፐርሰንት የምንጠብቃቸው ነው። እንግዲህ ታይሽ ሰማንያን በመቶ ገብተው እዛ የሚሄዱት እሱ አንድ ትልቅ ክፍተት ነው። ሌላው ልጆች በተለይ ገጠር የሚኖሩ ልጆች አሁን የምናየው ነገር ብዙ ጫና አለባቸው። የኑሮ ጫና አለባቸው። የምግብ እጥረት ጫና አለባቸው። ሕክምና ለማግኘት ጫና አለባቸው። እናት አባት ደግሞ ወይም ስራ ማጣት ብዙ ብዙ ጫና ወይም ስትራስ የምንለው ነገር አለ። እሱን አተኩረን እያየን አይደለም። ሌላው ልጆች እንዴት ነው የሚማሩት የሚባለውን ነገር በደንብ አልጠየቅንም። እንዴት ነው የሚማሩት ስልሽ ደግሞ እኛ በኢትዮጵያ ይዘት፣ በኢትዮጵያ አመለካከት፣ በኢትዮጵያ ባህልም በዩ በኢትዮጵያም ቋንቋ በዩ በምንም አይነት መንገድ እንደ ኮንቴክስት ኦፍ ኢትዮጵያ አላጠናው ነው ገና። እነዚህን ተግዳሮቶች ለመቅረፍ በዋናነት ሕፃናቶቹን ለይቶ ማስተማር፣ ሀገር በቀል እውቀትና ልጅነትን ማዕከል ያደረጉ የትምህርት ሁኔታዎችን ማመቻቸት ላይ ትኩረት በማድረግ ተቋማቸው ስራ መጀመሩንም ይናገራሉ። እናንተ ቤት አስቀምጠን በልጉቡ ሳይሆን እናንተም ይመስላችኋል እንደሚፈልጉት ሁሉ ማወቅ እነርሱ መጀመሪያ እንፈልገዋለን አድርጎ በምን መንገድ የሚለውንም ከእነርሱ ጋር ተነጋግረን ይህም በሙሉ አሁን ወደ ደብረ ታቦር የሁለተኛውን ፕሮጀክታችንን ስንጀምር በዛ ነው እንግዲህ የመሰረት ነው። ሌላው ከዚ እኩል ሆኖ ደግሞ የሚራመደው አገር በቀል የሚለው ነገር ትምህርት ቤት የሚማሩትን ብቻ ሳይሆን የምንሰራበትንም ነገሮች በሀገር በቀል ማሰብ እንዳለብን ነው። ከዛን የተነሳ ነው መሰረቱ ይሄ እንግዲህ መርሃ ግብሩ ወይም የኢትዮጵያ ቅድመ ደረጃ ትምህርት ቤቶች ድርጅት ለህፃናቱ የሚገነባቸው ትምህርት ቤቶች ከአጥራቸው ጀምሮ አካባቢውን የሚመስሉ እንዲሁም ደግሞ እድሜያቸውንና እሴታቸውን ያገናዘቡ መጫወቻዎችን የያዘና ህጻናቱ ወደ ትምህርት ገበታ ሲመጡ የሚመገቡት ምግብ የተሟላበት እንዲሆን እየተሰራ ነው ይላሉ ዶክተር ሀዋ። በዚህ መሰረትም ስለሚንቀሳቀሱት ፕሮጀክቶቻቸው እንዲህ ያስረዳሉ። እኛ አካባቢ ማለትም ኤንቫይሮንመንት፣ በኛም በድርጅታችን በኤንቫይሮንመንት ሶስተኛ አስተማሪ ነው ብለን እንላለን። ማለትም ልጅ አስተማሪ ነው። ከልጆች ብዙ እንማራለን። አስተማሪም ደግሞ አስተማሪ ነው። ከነርሱም እንማራለን። አካባቢ ደግሞ ትልቅ አስተማሪ ነው። እሱንም ማየት መቻል አለብን። ኢትዮጵያ እንዳለች ብዙ ነገር የምታስተምረን አገር ናት። ከባህል፣ ከአካባቢ፣ ከተፈጥሮ እሱንም እንዴት ብለን ነው ትምህርት ውስጥ የምንከተው? እንዴት ብለን ነው ስድስተኛ ወላጅና ኮሚኒቲ መምበርስ። አሁን ወላጆች አሉ አይደለ? ወላጅ ብዙ ብዙ ብዙ እውቀት አለው በጣም ብዙ። መጀመሪያ የጀመርነው እኛም ራሳችንን እስቲ እንማር ብለን ባህር ዳር ውስጥ ሽንብጥ የምትባል ኤሌመንተሪ ወይም አንደኛ ደረጃ ትምህርት ቤት ውስጥ እስቲ እናጥናው እኛም እንማር ከነርሱም እንመራምር ብለን መጀመሪያ ያደረግነው እዛ አካባቢ ያሉትን አስተማሪዎች፣ ወላጆች፣ ርዕሰ መምህራን ከተማው የትምህርት አስተዳዳሪ ጋር ስብሰባ አደረግን። ሲመንከቶ ይህን በሙሉ ክፍተቶች ማስተካከል ምችል አለብን። ግን መጀመሪያ መጀመሪያ ያልኩት ነው፣ ልጅ በልጅነቱ ያን በሙሉ ጫና ካላነሳንለት የሚያስፈልገውን ነገር ምግብ፣ በጣም የምግብ እጥረት አለ። ከምናስበው በላይ የምግብ እጥረት አለ። ልጆች ሳይበሉ ነው ብዙ ጊዜ ትምህርት ቤት የሚሄዱት፣ ወይ በቀን አንድ ነው የሚበሉት። እንደዛ ተርቦ ያን በሙሉ ሀሳብ እያሰበ የእናቱን የአባቱን የአካባቢውን በልተማር ማለት ትክክል አይደለም። ዶክተር ሐዋኒ የቅድመ ደረጃ ትምህርት ቤት መምህራን ስልጠና ላይና እንዲሁም ደግሞ ለህጻናቱ ሊሰጥ ስለሚገባው የትምህርት አይነት ትኩረት ሊደረግበት ይገባል ይላሉ። አያይዘውም የኢትዮጵያ ቅድመ ደረጃ ትምህርት ቤቶች ድርጅትም ትኩረቱን ከዜሮ እስከ አምስት ዓመት እድሜ ላይ ብቻ በማድረጉ የተለያዩ ጥያቄዎች እንደሚደርሷቸውም ይናገራሉ። እያንዳንዱ አሁን የምንሰራው ትምህርት ቤት ደጃፉ ላይ ልጆች ጋርድን ይኖራቸዋል ወይም ፋርሚን ይኖራቸዋል እሱንም ያደረግነው እንደምታውቂው እኛም ፉድ ኢንሴኪር አገር ነን ነው የምንባለው፣ ምግብ እንደሌለን ግን ልጆችን ከሁለት እና ከሶስት ዓመት ጀምሮ ምግብ እንዴት መስራት ማብቀል እንደሚችሉ፣ እያንዳንዱ ልዩ አይነት ዘሮች እያወቁ ካደጉ ሲያድጉ እነርሱም ተመራማሪ አምራቾች ማንም ለማኞች አይሆኑም። ጥያቄ ቀርቦብናል ማለትም እንደዚህ አይነት ኤንቫይሮንመንት ውስጥ ከታችኋቸው በኋላ የሚሄዱበት የሚባሉ ነገር ተነስቷል። ግን በጥናት የምናውቀው የመጀመሪያው አምስት ዓመት ለሁል ጊዜ ለእድገታችን መሰረታዊ ነው። የመጀመሪያው አምስት ዓመት ላይ ጥሩ ኮትኩተን ጥሩ ነገር አሳይተን ጥሩ ነገር መዝግበን ለልጆች ካሳለፍናቸው ይገባኛል ጥያቄው የማይሆን ኤንቫይሮንመንት ውስጥ ከገቡስ? ነው እኛ ደግሞ ምላሻችን ይህን ነገር ከሰጠናቸው እውቀቱን ከሰጠናቸው ማንም የሚነጥቃቸው የለም። ግን የምንገፋው ደግሞ የሚቀበለው ኤንቫይሮንመንት እየተለወጠ መሄድ አለበት። የኢትዮጵያ ቅድመ ደረጃ ትምህርት ቤቶች ድርጅት በቀጣይ ዓመት ማብቂያ ላይ እየገነባቸው በሚገኙት ትምህርት ቤቶች ሙሉ ለሙሉ ስራ እንደሚጀምር እና በቀጣይም ከዜሮ እስከ አምስት ዓመት እድሜ የሚገኙ ህጻናት ቁጥር ከፍተኛ በሆነባቸው የሀገሪቱ ክፍሎች በሙሉ የመስፋፋት እቅድ እንዳለው የተቋሙ መስራችና ሊቀመንበር ዶክተር ሐዋኔ ንጉሴ አጋርተዋል። ከአሜሪካ ድምጽ ለተጠናቀረው ዘገባ አይደን ገረመው ከዋሽንግተን ዲሲ

Terrain, don't deserve it. We just dish around. Come back to now. you let your mother. I can't let Matthew, Zeven, Markus, Zeven, Lukas, አድማጮቻችን በድጋሚ እንኳን ከ2014 ወደ 2015 አሸጋገራችሁ እያለን አመቱ የሰላም፣ የጤና፣ የፍቅር እንዲሆንላችሁ ኢትዮጵያ ውስጥ አሉ የሚባሉ ሰው ሰራሽና ተፈጥሯዊ ችግሮች የሚበርዱበት ዘመን እንዲሆን እየተመኘን የዕለቱን የጋቢና ቬ መሰናዶ እዚህ ላይ አጠናቀቅን። በነገው ምሽት በመደበኛው የሬዲዮ በቴሌቪዥን መሰናዷችን እንጠብቃችኋለን። ኤደን ገረመው፣ መሰናዶን የመራው ኤልያስ አስማረ በቅንብሩ፣ ቆንጆ ታዬ በዋና አዘጋጅነት አብረናችሁ ቆይተናል። ሰላም ጤና ስጥልኝ። ሰናይ ዘመን ይሁንላችሁ። ደናደር የሰላም ዘመን Shaza, I'm on the Thank <speaking in foreign language> you.